the በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮህን በአሁኑ ወቅት አምስት የአፍሪካ አገሮችን በመጎብኘት ላይ ስላሉት ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጉዞ በተለይም ኢትዮጵያን አስመልክቶ የሰጡትን አስተያየት መነሻ በማድረግ አነጋግረናቸዋል። ትዝታ በላቸው ነች አምባሳደሩን ያነጋገረችው። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪቃ ጉብኝት በተመለከተ በትዊተር መልክቶ ከፍተኛው የዩናይትድ ስቴትስ ዲፕሎማት ከኢትዮጵያ መንግስት ባለስልጣናት ጋር ሲነጋገሩ የመልካም አስተዳደር ጉዳዮችን አንስተው እንዲወያዩ ጠቅሰዋል። ይህን ሊያብራሩልን ይችላሉ የሚል ጥያቄ ነው ለአምባሳደር ኸርመን ኮሆን በቅድሚያ ያቀረብኩላቸው። ኢትዮጵያ ውስጥ በአሁኑ ወቅት ያለው የፖለቲካ ሁኔታ የተረጋጋ አይደለም። ሰዎች በኦሮሚያም ሆነ በአማራው ክልል ተቃውሞ የሚያሰሙትና ግጭቶች ድረስ የሄዱት በመንግሥቱ ልዩነት ይደረግብናል በሚል ነው። መንግሥቱ ሥልጣኑንና ኢኮኖሚውን ጠቅሎ ይዟል ሲሉ ያማርራሉ። አደባባይ ወጥተውም ተቃውሞ ማሰማት ጀምረዋል። በዚህም ምክንያት ነው መንግሥቱ የአስቸኳይ ጊዜ አዋጁን የደነገገው፣ እንደሚመስለኝ። ያለውን ሁኔታ ለመቀየር መንግሥት ዲሞክራሲን ማስፈን አለበት። ያን ለማድረግ ምንም የሚያስፈራ ነገር የለም። ያን ቢያደርጉ ለአፍሪካም ጥሩ ምሳሌ ይሆናሉ። የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጁን ያወጣሁት ሰላምና ጸጥታን ለማስከበር ንብረትን ከጉዳት ለመጠበቅ ነው ይላል። ይህንስ አጢነዋል? አምባሳደር ኸርመን ከሆን ይመልሳሉ። የአስቸኳይ ጊዜ አዋጅ ካወጣሽ በጣም የተራዘመ መሆን የለበትም። ሕዝቡ በዚህ ጉዳይ ላይ ፈጽሞ ደስተኛ አይደለም። በመሆኑም የመንግሥቱን እንቅስቃሴዎች ለመዝጋት ይወጣሉ። በዚያ ላይ ደግሞ የአስቸኳይ ጊዜ አውጀሽ ሕግና ሥርዓት አስከብራለሁ ማለት አይቻልም። አሁን የሚያስፈልገው የአስቸኳይ ጊዜ አዋጅ ሳይሆን ወደ ዲሞክራሲ ሽግግር ነው። በኢትዮጵያ ከዚህ ቀደም ዲሞክራሲያዊ ሽግግር ኖሮ አያውቅም። የኢትዮጵያ ሕዝብ ብልህና በሳል ነው። ዲሞክራሲያዊ አሰራር ከተፈጠረ ጥሩ ሥራ እንደሚሠራ አምናለሁ። በትዊተር ጽሑፎ ተሰናባቹን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚተኩት የኦፒዲኦ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ሊቀመንበር ዶክተር አብይ አህመድ እንደሚሆኑ ጠቁመዋል። ከምን በመነሳት ነው ያ እንደሚሆኑ የጠበቁት? ያን በእርግጠኝነት አላውቅም። በስልጣን ላይ ባሉ ሰዎች አእምሮ ውስጥ በትክክል ምን ያለም አላውቀው። ግን ጥሩ ምርጫ ይሆናል ብዬ ገምቻለሁ። ያ ቢሆን እስካሁን ይበልጥ የተጨቆነውን የኦሮሞ ሕዝብም መካስ ይሆናል። ግለሰቡ ማለት ዶክተር አብይ ጥሩ ስም ያለው በመልካም ባሕሪው የሚታወቅ በመሆኑም እኔ ብቁ ነው ብዬ እመሰክርለታለሁ። ይመርጡታል ብዬም ተስፋ አደርጋለሁ። ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ለአፍሪቃ ጉብኝት ከመነሳታቸው በፊትም ሀገራቱ ከህዝብ ከፍተኛ ቁጥር ላለው የወጣቱ ማህበረሰብ ስራ መፍጠር ይቻላቸው ዘንድ የማህበራዊና ምጣኔ ሀብታዊ ዘርፎችን ይበልጥ እንዲያመቻቹ በንግግሮቻቸው ወቅት እንዲያነሱ መክረዋል። እስቲ ይህን ደግሞ ያብራሩልን። አሁን ዩናይትድ ስቴትስ በርካታ ችግሮች ያሉባቸውን አገሮች ለመርዳት እንደምትፈልግ ውጭ ጉዳይ ሚኒስትር ቲለርሰን ተናግረዋል። በሳሕል በሰሜን ምሥራቅ ናይጄሪያ ወይም ቦኮ ሐራም በሚያውከው ቻድ አካባቢ በማግሬብ ሌላው ደግሞ የአልሻባብ ነውጠኞች በሚያተራምሷት ሶማሊያ ዩናይትድ ስቴትስ የእርዳታ እጆቿን መዘርጋት ትሻለች። ሁኔታዎችን በደንብ ካየን በእነዚህ አካባቢዎች ሁሉ ያሉ ወጣቶች ስራ ስለሌላቸው የአሸባሪዎች ምልመላ ሰለባ ይሆናሉ። ትምህርት ቤቶች የሉም፣ ያም አንዱ ችግር ነው። የተሻለ ዕድል ማግኘት የሚፈልገው የወጣቱ ማኅበረሰብ ቁጥር እጅግ ከፍተኛ በመሆኑ እርሱን መርዳት ጠቃሚ ይሆናል አምባሳደር ኸርመን ኮኸን በዩናይትድ ስቴትስ አፍሪቃ ንግድ ትስስር አሁን ካለው የቻይና በአፍሪቃ የጎላ ሁለገብ ሚና እንዲሁም በወቅቱ የዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራት የንግድ ልውውጥ መሻሻልን በማምጣት አለመምጣቱ ዙሪያ ላይም ሰፋ ያለ ማብራሪያ ሰጥተዋል። ቻይና በአፍሪቃ ልማት ጥሩ አስተዋጽኦ እያደረገች ቢሆንም መሻሻል አለባቸው የሚሏቸውን የግንኙነት ዘርፎች ዘርዝረዋል። ለምሳሌ ቻይናውያን ለአፍሪካ ብድር ሲሰጡ ከራሳቸው ከኤክሰም ባንክ ወይም ከቻይና የኢንሹራንስ ኩባንያዎች ነው። ይህ ደግሞ በአፍሪካ ሀገሮች ላይ ዕዳ ይጨምራል። የአፍሪካ ሀገሮች ለራሳቸው ልማት የሚሆን ጥሪት ገንዘብ እንዳይኖራቸው ያደርጋል። ምዕራባውያን የአፍሪካን ዕዳ ለመቀነስ ባለፉት ሀያ ዓመታት ብዙ ሰርተዋል። ቻይና ግን አፍሪቃን ዕዳ ውስጥ እየዘፈቀች ነው። አምባሳደር ኸርመን ኮኸን የአፍሪካ አገሮች የቻይናን ዕዳ መክፈል እንደማይችሉ ጥርጣሬ አሰምተዋል። ሌላው ለአፍሪቃ ከቻይና ጋር የመናገድ ችግር ቻይና በምታቋቁማቸው ኩባንያዎች ውስጥ የሚሰሩ ዜጎቿን ወደ አፍሪካ ሀገሮች ማምጣቷ ሲሆን እነርሱም ወደ ሀገራቸው እንደማይመለሱና ይልቁን ንግድ ቤቶችን ከፍተው የተወላጁን የስራ እድል እንደሚሻሙ ገልጸዋል። ቻይና አፍሪቃውያንን የምታሰማራው በዝቅተኛ የስራ መስክም ነው ብለዋል አድማጮቻችን በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሀርመን ኮን ጋር ያደረግነው ቃለ ምልልስ አልተጠቃለለም ወደፊት እንመለስበታለን